Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን እንደምናመሻችሁ አድማጮቻችን፣ የዛሬው ማክሰኞ ሐምሌ አንድ ቀን 2016 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነ ፈሳየ ነኝ። የኢትዮጵያ ፓርላማ ለመጪው ዓመት ከ178 ቢሊዮን ብር በላይ ባጀት መደበ። በኢትዮጵያ የውጭ ምንዛሬ ከማስገኘት አንጻር ቡና በሌሎች ምርቶች መበለጡ እንደማይቀር ተገለጸ። የሚሉትን ዝግጅቶች ለዛሬው ፕሮግራማችን ይዘናል። የጤና ዝግጅትም አለን። አሁን ግን የዓለም ዜና ይቀድማል። ቆንጅት ታዬ ታነብልናለች። ጤና ይስጥልኝ። ምዕራብ አፍሪካ ውስጥ በተነሳው የኤቦላ ወረርሽኝ የሞቱት ሰዎች ቁጥር እየጨመረ መጥቶ አሁን 518 መድረሱ ተገልጿል። የዓለም የጤና ድርጅት ሲናገር ወረርሽኙን እንዳለባቸው ባረጋገጡት በሶስቱ ሀገሮች ማለት በጊኒ፣ ላይቤሪያ እና ሴራሊዮን 37 ተጨማሪ ሰዎች መሞታቸውን ባለፈው ሳምንት መጨረሻ ሪፖርቶች ደርሰዋል ብሏል። ጋና ውስጥም በሽታው ሳይዘው አልቀረም ተብሎ የተጠረጠረ አንድ ሰው ተመርምሮ ሆኖም ከቫይረሱ ነፃ ሆኖ እንደተገኘ ነው የተነገረው። ይሁን እንጂ ይኸው የዩናይትድ ስቴትስ ዜጋ የሆነው ሰው ባልታወቀ ምክንያት ሕይወቱ አልፏል ሲሉ የጋና የዜና አውታሮች መዘገባቸውን አብሮ የደረሰን ዜና አስታውቋል። ከፍልስጤማውያን በኩል የሚተኮስባትን ሮኬት ለማስቆም በምድር ጦር ወረራ ልታካሄድ እየተጠጋች የምትገኘው እስራኤል ትናንት ሌሊቱን በጋዛ ሰርጥ በርካታ የአየር ጥቃቶች አካሂዳለች። ዛሬ ማክሰኞ የእስራኤል የመከላከያ ሚኒስትር ሞሼ ያለን ሲናገሩ ሀገራቸው በጋዛ የሀማስ ነውጠኞች ላይ ዘመቻ ልትከፍት ተዘጋጅታለች ብለው፣ ዘመቻው ደግሞ በቀናት ውስጥ የሚጠናቀቅ አይደለም ብለዋል። የእስራኤል ጦር ሰራዊት እየተካሄደ ያለውንና የመከላከል እርምጃ ተብሎ የተጠራው ዘመቻ አካል እንደሆነ የተነገረው ይህ የአየር ጥቃት ሀምሳ ኢላማዎችን እንደ ደበደበ ገልጦ መኖሪያ ቤቶችና የሮኬት መተኮሻ ጣቢያዎችም ከተደበደቡት መካከል መሆናቸውን አመልክቷል። በአየር ጥቃቱ አምስት ሰዎች ከመካከላቸው አራቱ አንድ መኪና ውስጥ የነበሩ መገደላቸውን የፍልስጤም ባለስልጣናት ገልጸዋል። የእስራኤል ፕሬዚደንት ሺሞን ፔሬዝ አገራቸው ወደ ደቡባዊ ግዛቷ ከሀማስ ለሚተኮሱት ሮኬቶች አጸፋ ከመመለስ ሌላ አማራጭ የላትም ማለታቸው ታውቋል። የሐማስ ቃል አቀባይ ሳሚ አቡ ዙሁሪ በበኩላቸው ፍልስጤማውያን እስራኤል ገፍታ ብትመጣ ይመክታሉ ሲሉ መናገራቸው ተሰምቷል። የእስራኤል ታንኮችና ሌሎችን ብረት ለበስ ተሽከርካሪዎች ጋዛ ድንበር አጠገብ እየተከማቹ ሲሆን የእስራኤል የጦር ሰራዊት የምድር ጦር ዘመቻ ቢከፈት በሚል ደጀን ሰራዊት እየመለመለ መሆኑን ገልጧል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እስራኤልና ፍልስጤማውያን በመካከላቸው የተፈጠረው አደገኛ ሁኔታ ባሉት አግባብነትና መቆጠብን ከግንዛቤ ባስገባ መንገድ እንዲንቀሳቀሱ ጥሪ አቅርበዋል። ሚስተር ኦባማ ዛሬ ማክሰኞ በእስራኤል ጋዜጣ ሀሬትስ ላይ በወጣ ጽሁፋቸው ሁለቱም ወገኖች ሰላማዊ ሰዎችን ከጥቃት መጠበቅና ከበቀል ተግባር ይቆጠቡ ሲሉ አሳስበዋል። የጃፓንን ደቡባዊ የኦኪናዋ ደሴቶች እየመታ ያለው ኃይለኛው የውቅያኖስ ዝናብ አዘል ማዕበል ታይፉን ኒዮጉሪ የተባለው እየተዳከመ ቢመጣም ቢያንስ አንድ ሰው ገድሏል፣ የኤሌክትሪክ ኃይል አጥፍቷል ቢያንስ አስር ሰዎችን ደግሞ አቁስሏል ተብሏል። ምንም እንኳን ከባድ ዝናባማው ማዕበል እጅግ ሀይለኛ ከሚባለው ደረጃው ዝቅ እያለ ቢሆንም ከግማሽ ሚሊዮን የሚበልጡት የደሴቶቹ ነዋሪዎች ለቀው እንዲወጡ ተመክረዋል። ሀይለኛ ዝናብ ይዞ በሰዓት 194 ኪሎ ሜትር የሚነጉደው ንፋስ ብዙዎችን መጠለያ እንዲገቡ አድርጓል። ከባድ ንፋሳማ ዝናቡ ሁለት የተዘጉ የኒውክሌር ጣቢያዎች ያሉበትን ኪዩሹ ደሴት ይመታል ብለው የአየር ሁኔታ ትንበያ ባለሙያዎች ይጠብቁታል። ሁለቱ ትላልቅ ከተሞች ቶኪዮና ኦሳካን ጨምሮ የሚገኙባቸውን ደሴቶች በዚህ ሳምንት ወደ ኋላ ላይ ሲደርስባቸው ፍጥነቱ ጋብ እያለ እንደሚመጣ ነው የተተነበየው። በመጨረሻም የፍቅር ጓደኛውን በመግደል ተከሶ ፍርድ ቤት የቀረበው የደቡብ አፍሪቃው አትሌት ኦስካር ፒስቶሪየስ ጠበቆች የመከላከያ ክርክራቸውን ምስክሮቻቸውን አቅርበው አጠናቀዋል። አሁን ዳኛው የተከሳሹን እጣ ፋንታ ለመወሰን የመጨረሻ ክርክሮችን ብቻ ማድመጥ ነው የቀራቸው። ጠበቃው ቤሪ ሩ የመጨረሻ ምስክራቸውን አቅርብ ያለው ሲሉ ለፍርድ ቤቱ አሳውቀዋል። ዳኛ ቶኮዚሌ ማሲፓ የከሳሽ ተከሳሽ የመጨረሻ ክርክር እንደ አውሮፓውያን አቆጣጠር ነሐሴ 7ና 8 እንዲቀርብ አዘው ቀጥረዋል። ፒስቶሪየስ ጓደኛውን ሪቫ ስቲንካምፕን እንደ አውሮፓውያን አቆጣጠር የካቲት 2013 ዓ.ም በፕሪቶሪያ በሚገኘው መኖሪያ ቤቱ በጥይት እንደገደላት ይታወሳል። በወንጀሉ ከተበየነበት የዕድሜ ልክ እስራት ሊፈረድበት ይችላል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። የኢትዮጵያ ፓርላማ ለመጪው ዓመት ከ178 ቢሊዮን ብር በላይ ባጀት መደበ። በውጪ ግን የተያዘው እቅድ ችግር እንደገጠመው በፓርላማው ተገልጿል። በሌላ በኩል ከግብጽ ጋር ያለው ግንኙነት የተሻለ አቅጣጫ እንደያዘ ጠቅላይ ሚኒስትር ደሳለኝ ይፋ አድርገዋል። የሶስትዮሽ የቴክኒክ ኮሚቴ ስራ ለመጀመር ከስምምነት መደረሱ ተገልጿል። መለስካቸው አመሃ ዝርዝሩን ዘግቧል። በተወካዮች ምክር ቤት ባደረገው ስብሰባ ለመጪው ዓመት ማለትም እንደ ኢትዮጵያ ዘመን አቆጣጠር ለ2007 ዓ ም የሚሆን ብሔራዊ በጀት አጽድቋል። ከጥቂት ሳምንታት ጀምሮ በገንዘብ ሚኒስቴር አቅራቢነትና በፓርላማው የበጀትና ፋይናንስ ቋሚ ኮሚቴ አማካኝነት ውይይት ሲደረግበት ቆይተዋል። በኮሚቴው አማካኝነት ለፓርላማው የቀረበው የመጪው ዓመት አጠቃላይ በጀት 178 ቢሊዮን 565 ሚሊዮን 906571 ብር ነበር። ይህን በጀት በተመለከተ የተሻለ አማራጭ አለ ብለው የቀረቡት ብቸኛውን የተቃዋሚ ፓርቲ ወንበር የያዙት አቶ ግርማ ሰይፉ ናቸው። እንደሳቸው አመለካከት ከሀገር ውስጥ ምንጭ ይገኛል የተባለው ገንዘብ ከብሔራዊ በጀት ተቀንሶ ለግሉ ዘርፍ በተለይም በማኒፋክቸሪንግ በፍብረካ ማለት ነው መስክ ለተሰማሩ ባለሀብቶች በብድር መልክ ቢመቻችላቸው ይሻላል ብለዋል። ይሁንና ፓርላማው ሀሳባቸውን ሳይቀበለው ቀርቷል። ከዚህ ቀደም ብሎ ግን ለጥቂት የፓርላማው አባላት ጥያቄ መጠየቅ እድል ተሰጥቷቸው ጠቅላይ ሚኒስትሩ መልስ ሰጥተው ነበረ። ከእነዚህ መካከል አንዷ የፓርላማ አባል ወይዘሮ ሙሉነሽ መኮንን በ2007 ዓ.ም ከውጪ ከወጪ ንግድ ለማግኘት የታቀደው በ2006 ከተያዘው እቅድ ጋራ ለምን ተመሳሳይ ሆነ የሚል ነበር ጥያቄያቸው። አብዛኛው የውጭ ምንዛር የሚገኘው ከግብርናው ዘርፍ መሆኑን ያስታወሱት አቶ ኃይለማርያም ደሳለኝ በተለይም የቡናን ምርትና ምርታማነትን ለመጨመር ያጋጠመውን ችግር እንደ አንድ መንስኤ ያቅርበዋል። በሀገራችን ለቡና ተስማሚ የሆኑ አግሮ ኢኮሎጂዎችና መሬቶችን በተመለከተ እስካሁን ድረስ ከሀምሳ በመቶ በታች ነው ያለማ ነው። በሀገራችን ውስጥ ለቡና ተስማሚ የሆኑ በርካታ መሬቶች አሉ። ስለዚህ ቡናን ማስፋፋት ትልቁ ስራችን ሆኖ እየቀጠለ ያለን ቢሆን ነገር ግን መድረስ ከሚገባን መጠን አንጻር በሚታይበት ጊዜ ገና ነን። ሌላው ጠቀም ያለ የውጭ ምንዛሬ ሀገሪቱ የምታገኘው ከቅባት እህሎች ከጥራጥሬ፣ ከአበባና ከመሳሰሉት የግብርና ምርቶች እንደሆነና የእነዚህን ምርቶች ምርትና ምርታማነትን በተፈለገው መጠን ለመጨመር አለመቻል የችግሩ ዋናው መንስኤ መሆኑን ተናግረዋል። ለዚህም መድኃኒቱ ሆነው ያሉትን ለምክር ቤቱ አባላት ተናግረዋል። ስለዚህ እነዚህ ነገሮች ናቸው ማነቆ ሆነው የኤክስፖርት ግኝታችንን ባሰብነው ልክ ለማስኬድ ያልቻል ነው እንግዲህ ይሄ ማለት የአመራር ስርዓታችንና የመፈጸም ስራ ሁኔታችንን መገምገምና ማስተካከል ይገባናል ማለት ነው። ይህን ካስተካከልን እቅዳችንን ለማሳካት የሚያስችል ምቹ ሁኔታዎች መኖራቸውን ማየት ይቻላል። ጠቅላይ ሚኒስትሩ ሌላው ያተኮሩበት ጥያቄ አባላቱ በአባይ ወንዝ ላይ እየተሰራ ባለው የታላቁ የኢትዮጵያ ህዳሴ ግድብ ተብሎ በሚታወቀው ግድማታ ምክንያት ከግብፅ ጋር የተፈጠረው ውዝግብ ዛሬ የሚገኝበትን ሁኔታ ነው። አቶ ኃይለማርያም በኢትዮጵያ በኩል አባይን በተመለከተ ያላት አቋም በመርህ ላይ የተመሠረተና የማይለዋወጥ መሆኑን አስታውሰው የግብፅ አቋም ግን በየጊዜው ወደ መንግሥት ሥልጣን እንደመጡ መሪዎች ሁኔታ የሚለዋወጥ ነው ብለዋል። አንዳንዶቹም በኢትዮጵያ ላይ ግልጽ ማስፈራራት እንደሚሰነዝሩም በቅርቡ ተሰራጭ ያሉትን የቴሌቪዥን ስርጭት አስታውሰዋል። ባለፈው ወር ኢኳቶሪያል ጊኒ ማላቡ ላይ በአፍሪካ ህብረት የመሪዎች ጉባኤ ያገኟቸውን አዲሱን የግብፅ ፕሬዚዳንት አብዱልፈታህ አልሲሲን የጠቀሱ ይመስላል። ስለ አዲሶቹ የግብፅ መሪዎች ደግሞ እንዲህ ብለው ነበረ። አሁን የመጡ ፕሬዚዳንትና የመጡ አመራሮች የነገሩን ነገር ቢኖር ከአሁን በኋላ አዲስ ምዕራፍ እንከፍታለን በአዲስ ገጽ ላይ እንጽፋለን። ስለዚህ አዲሱን ምዕራፍ በጋራ የጋራ ተጠቃሚነትን መሰረት ያደረገ አንዳችን ለአንዳችን የምንተሳሰብበትን ሁኔታ እንፈጥራለን። ስለዚህ በዚህ ጉዳይ ላይ በጋራ ብንሰራ የተሻለ ነው የሚል አቋም አራምዷል። እኛ ደግሞ ይሄን እሰየው ብለን ተቀብለናል። ጠቅላይ ሚኒስትሩ እንዳሉት በአሁኑ ጊዜ ከዚህም አልፎ ተጨባጭ ወደሆኑ የስራ ክንውኖች አገሮቹ እየተጓዙ ናቸው ሲሉም ተናግረዋል። ግድቡን በምንሰራበት ጊዜ በታችኛው አገሮች ላይ የሚያመጣው ኢኮኖሚያዊ፣ ማህበራዊ እና አካባቢያዊ ተጽዕኖ በተመለከተ ይህን ገምግሞ መፍትሄ እንዲያስቀምጥ የተቋቋመው የሦስትዮሽ የቴክኒክ ኮሚቴ ስራ እንዲጀምር እንድናደርግ በጠየቅነው ነው መሰረት እነሱም ተስማምተው ወደ ስራ ገብተናል። አቶ ሀይለማርያም ደሳለኝ ጨምረው እንደገለጹት ቀደም ሲል የግብጽና የኢትዮጵያ ኮሚሽን የሚባል አካል ሁለቱ መንግስታት ተስማምተው አቋቁመው እንደነበረም አስታውሰዋል። ይህ አካል በአመት አንድ ጊዜ ብቻ ይሰበሰበ የነበረ ቢሆንም በአሁኑ ጊዜ በሶስት ወር አንድ ጊዜ እየተሰበሰበ ችግሮችን ከወዲሁ እየገመገመ እንዲሄድ ሁኔታዎችን ለማመቻቸት መሰማታቸውንም አስረድተዋል። ይሁንና ድርድሩና ውይይቱ ቀላል እንደማይሆንም አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁንም ኢትዮጵያ ላይ ንን ያለ ነው። በኢትዮጵያ የውጭ ምንዛሬ ከማስገኘት አንጻር ለአመታት ቁጥር አንድ ሆኖ የቆየው ቡና በቅርብ ጊዜ በሌሎች ምርቶች መበለጡ አይቀርም ሲሉ አንድ የንግድ ሚኒስቴር ከፍተኛ ባለስልጣን ተናገሩ። በሚኒስቴሩ የቡና ግብይት ዳይሬክተር ጌታሁን ቢኮራ ለአሜሪካ ድምጽ ሬዲዮ እንዳብራሩት የውጭ ምንዛሬ የሚያስገኙ የግብርና ምርቶችን አይነትና ስፋት ለመጨመር የሚደረገው ጥረት ዋና ምክንያት ይህ ነው። ዘጋቢያችን እስክንድር ፍሬው ባለስልጣኑን አነጋግሮ የላከው ዘገባ ዝርዝሩን ይዟል። ኢትዮጵያ ለዓመታት በዋነኛነት ስትመካበት የቆየችው የኢኮኖሚ ዋልታ የእድገት መሰላል ተብሎ የተሞካሸው ቡና ቁጥር አንድ የውጭ ምንዛሪ ምንጭ ሆኖ የዘለቀው ቡና በታሪክ ለመጀመሪያ ጊዜ ቦታውን ለሌላ ማስረከቡ ሰሞኑን በተለያዩ የመገናኛ ብዙኃን ሪፖርቶች ተጠቁሟል። ሪፖርቶቹ መነሻ ያደረጉት ከንግድ ሚኒስቴር የወጣውን የአስር ወር የውጭ ንግድ አፈጻጸም አሃዛዊ መግለጫ ነው። ይህ መግለጫ ቡና በዚህ ዓመት አስር ወራት ውስጥ ያስገኘው የውጭ ምንዛሪ መጠን 489 ሚሊዮን ዶላር አካባቢ መሆኑን ያሳያል። በአብዛኛው በሰሊጥ የሚወከሉት የቅባት እህሎች ግን ከ558 ሚሊዮን ዶላር በላይ ማስገኘታቸውን መግለጫው ጠቁሟል። ቁጥር አንድ የውጭ ምንዛሪ ምንጭ የነበረው ቡና በቅባት እህሎች ተበለጠ ያሰኘውም ይህ የአስር ወር ሪፖርት ነው። ሪፖርቱ የአስር ወር ብቻ መሆኑን ያስታወሰው የንግድ ሚኒስቴር ግን ዓመቱ ሲጠናቀቅ ቡና ተመልሶ አንደኛ እንደሚሆን አስረድቷል። ይህም ሆኖ በቅርብ ጊዜ መበለጡ እንደማይቀር አመልክቷል። ከቪኦኤ ጋር አጭር ቆይታ ያደረጉት በሚኒስቴሩ የቡና ግብይት ዳይሬክቶሬት ዳይሬክተር አቶ ጌታውን ቢኮራ ምክንያቶቹን በማብራራት ይጀምራሉ። ይሄ ማለት በዋናነት በግብርና ዘርፍ ያለው የልማት እንቅስቃሴ ወደ ገበያ መር የሚሆኑ ወደ ሌሎች የኤክስፖርት ምርቶች የሚሄድ አዝማሚያ የገበያ ፍላጎትም ወደዚያ ስለሄደ ነው ያደገው። ሌሎችም ሊበልጡት ይችላል። ጥራጥሬ በሚቀጥለው ዓመት ከፍተኛ ደረጃ ደርሰው ቡናን ሊበልጠው ይችላል። በሚቀጥለው ዓመት በስጋ ከፍተኛ ደረጃ ከደርስ ስጋም ሊበልጠው ይችላል። እና ይሄ ምንድነው የዳይቨርሲፊኬሽን ወይም የጥምረቱ ሂደት የሚያሳየው እንቅስቃሴ ስለሆነ ነው። የበለጠ የውጭ ምንዛሪ የሚያስገኙትን ዘርፎች ማስፋት ማለት ነው። ዳይቨርሲፊኬሽን የውጭ ምንዛሪ የሚያስገኙትን ሰብሎች የግብርና ምርቶች ስፋት መጨመር ማለት ነው። አይነታቸውንና ስፋታቸውን መጨመር ነው። በዚህ ሂደት ድሮ ቡና ላይ ነበረ የተንጠለጠለ የነበረው በአጠቃላይ ከሀገሪቱ ከምታስገኘው የውጭ ምንዛሬ ገቢ አርባ ፐርሰንት ይገኝ ነበረ ነው። በአሁኑ ወቅት ባለፈው ድሮ ማለት እስከምን ማለት ነው? ለምሳሌ አርባ ፐርሰንቱ ከቡና ይገኝ ነበረው እስከ የትኛው ዓመተ ምህረት ለምሳሌ እስከ በኢትዮጵያን አቆጣጠር ድረስ አርባ ፐርሰንት ድረስ ነበረ። ከሁለት ሺህ በኋላ ግን እንዳልኩህ የማስፋት ስትራቴጂው እየሰፋና የምርት አይነቶችም ብዛት ወደ ዓለም ገበያ የምንገባቸው የምርት አይነቶች ስፋት እየሰፋ በሄደ ጊዜ በአሁኑ ወቅት ባለፈው ዓመት ሀያ አራት ፐርሰንት ነው። ከአጠቃላይ የኤክስፖርት ገቢ ሀያ አራት በመቶ ነው የሚሸፍነው ቡና። ይህ ማለት በሚቀጥለውም እዚያ ደረጃ ላይ ይቀመጣል ሳይሆን፣ ድርሻው ዝቅ ይላል፣ ግን መጠኑ በተመሳሳይ አይነት ነው የሚሄደው በዚህ ወር በአጠቃላይ ከሁሉም ምርት ይበልጣል። ምክንያቱም አሁን ሰፋ ያለ እየወጣን ያለው እንግዲህ ወደ 710 ሚሊዮን ድረስ እንደርሳለን ብለን እየገመትን ነው። በአመቱ የቡናው 710 ይደርሳል ባቸው ትገምታላችሁ? እንገምታለን። አሁን እዚያ ደረጃ ላይ እንደርሳለን ወደ 195000 ቶን ያህል ይወጣል ብለን እየጠበቅ ነን። ያለ አሁን ወደዚያ ደረጃ እየደረሰ ነው ያለው። ስለዚህ አዲስ ነገር አይደለም ለእኛ። ሌሎች ምርቶችም ይበልጣሉ ገና ምክንያቱም አገሪቷ በእድገት ላይ ነው ያለችው በጣም በፈጣን እድገት። ብዙ የመዋለ ንዋይ በእርሻ ላይ እየፈሰሰ ነው። ምርታማነት እንዲጨምር መንግስት እየሰራ ነው። ስለዚህ የመንግስት ስትራቴጂውም ገበያ መር ስለሆነ አርሶ አደሩም በዚያ አንጻር እያመረተ ስለሆነ ቡና ዝም ብሎ በዚያው ለሚቀመጥ አይደለምና በዚህ አይነት ነው የሆነ። እዚህ ላይ ቶጌታውን ለምሳሌ አመቱም ሲጠናቀቅ ከቡና ቀድመው ይቀመጣሉ ወይስ ይሄ አስር ወር ስለሆነ ነው እንጂ የቅባት እህሎች የበለጡት? አሁን አመቱ ሲጠናቀቅ ቡና ይበልጣል እያሉኝ ነው። አመቱ ሲጠናቀቅ ቡና ይበልጣል፣ ቡና ይበልጣል። የሚበልጠው ግን በብዛት አይደለም፣ በከፍተኛ ሁኔታ እንደ ድሮ አይደለም፣ በመጠነኛ ነው የሚበልጠው። በሚቀጥለው አመት ላይበልጥ ይችላል፣ በስፋት ሌሎች ምርቶቹ የሚሄዱበት በመሆኑ ላይበልጥ ይችላል። ይህ ማለት ቡና መጠኑ ቀነሰ ማለት ሳይሆን ድርሻው ቀነሰ ነው እንጂ፣ የቡናም ገቢ ግኝቱ ሰፊ ነው ግን ከሌሎች አንጻር ተመጣጣኝ ይሆናል ማለት ነው። አቶ ጌታ ለምሳሌ 790 ብለውኛል። የቡና ዓመቱ ሲጠናቀቅ 710 ብለውኛል። ላስተካክለው ቁጥሩን እሺ። አመቱ ሲጠናቀቅ ማለት ነው። የቅባት እህሎች ስንት ይደርሳሉ? ቅባት ታወቅ ከሆነ የቅባት እህሎች አሁን መገመት ቢያንስ ወደ 680 ወደ 690 ድረስ ሚሊየን ዶላር ድረስ ይደርሳል ብለን ነው አቶ ጌታሁን እንግዲህ ጠዋት ጠዋት ሬዲዮ በተከፈተ ቁጥር የኢኮኖሚ ዋልታ ቡና ቡና የሚል መዝሙር እየሰማ ለኖረ ህብረተሰብ ቡና ሊበለጥ ነው የሚለው ነገር ትኩረት ይስባል። ቡና ቁጥር አንድ የውጭ ምንዛሪ ማስገኛ ሆኖ ቆይቷል ኢትዮጵያ ለበርካታ ዓመታት እና ይሄ የማይቀር ነው ነው እያሉኝ ያሉት። በዚህ እንደ መድመዋለን ቃለ ምልልሱን። የማይቀር ነው፣ ሌሎች ኤክስፖርቶች ወይም ወደ ውጭ የሚላኩ ምርቶች ቡናን መቅደማቸው ማይቀር ነው። በሚቀጥለው ዓመት ሊከሰት ይችላል እያሉኝ ነው። ትክክል ነው። ይሄ ህብረተሰቡም ያውቀዋል። ምክንያቱም የሀገሪቱን የኢኮኖሚ እንቅስቃሴ ንቅናቄ ያውቀዋል። ስለዚህ ቡና ምን ደረጃ ላይ እንዳልነበረ ጥሩ ነው። ለዚህ ለሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረከተ የኢኮኖሚ ሴክተር ነው። አሁን ደግሞ ሌሎች እየመጡ ናቸው። ስለዚህ ሌሎቹ እየተኩ ይሄዳሉ። ቀጥሎም ግብርና ላይሆን ይችላል። ኢንዱስትሪው ይተካል። የኢንዱስትሪ ምርቶቹ ይተካሉ። ስለዚህ ይሄ የኢኮኖሚው እንቅስቃሴ ወይ ኢኮኖሚው መዘውር ወደ ፍጥነት በሄደ ቁጥር ሌሎቹ የኢኮኖሚ ዘርፎቹ እየተኩ ይሄዳል። ይሄ ምን ጊዜም ቢሆን ተፈጥሯዊ ሂደት ነው። አንድ በልማት እያደገ የሄደ ሀገር ተፈጥሯዊ ሂደት ነው። ሌላው ይተካዋል። አንድ ላይ መቀመጥ ማለት አንድ ዓይን ማለት ነው። ስለዚህ አሁን አማራጭ አለን ማለት ነው። የውጭውን ዛሬ ለማግኘት በርካታ አማራጮች አሉ። ኢቭን በግብርና ምርቶች ብቻ እንኳ ብናይ በርካታ አማራጮች አሉ። አሁን ደግሞ ኢንዱስትሪው እየተተካ ነው። የኢንዱስትሪ የግብርና ምርቶችን እሴት ጨምረን በምላካቸው ላይ ሰፊ ስራ እየተሰራ ነው። በጨርቃጨርቅ፣ በቆዳ፣ በስጋ፣ በአበባ ሰፊ ስራ እየተሰራ ስለሆነ ነገ ሌሎችንም እየበለጠ ስለሚሄድ በዚህ ላይ በእርግጠኝነት እየተኩ ይሄዳል የሚል ነው እምነት ያለኝ። ለዚህ ቃለ ምልልስ የተባበሩኝን በንግድ ሚኒስቴር የቡና ግብይት ዳይሬክቶሬት ዳይሬክተር አቶ ጌታሁን ቢኮራን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በ አስራ አራት ሰላሳ አንድ መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ ሰሎሞን አባተ የጤና ዝግጅት ይዞልን ቀርቧል። በየአመቱ በመቶዎች ሺዎች የሚቆጠሩ እናቶች ሲወልዱ ሕይወታቸው የሚጠፋው ደህንነቱ የተጠበቀ ደም ሳያገኙ በመቅረታቸው መሆኑን የዓለም የጤና ድርጅት አስታውቀዋል። ከትናንት በስተያ ቅዳሜ ሰኔ 7 2006 ዓ ም ታስቦ የዋለውን የዓለም ደም ልገሳ ቀን ምክንያት በማድረግ የመንግሥታቱ ድርጅት የጤና መርሃ ግብር ባወጣው መግለጫ የእናቶች ሞትን ለመጋፈጥና ለመቆጣጠር የጤነኛ ደም አቅርቦት እንዲጠናከርና እንዲሰፋ ጥሪ አድርጓል። ሪፖርተራችን ሊሳ ሽላይን ከጄኔቫ የደብሊው ኤችኦ ጠቅላይ ጽህፈት ቤት ባስተላለፈችው ዘገባ በእርግዝናና በወሊድ ወቅት በሚፈጠሩ እክሎችና ችግሮች ምክንያት በዓለም ዙሪያ በየዕለቱ የ800 እናቶች ሕይወት ያልፋል። 800 እናቶች በየቀኑ ይሞታሉ። እነዚህ አደጋዎች የሚደርሱት ሁሉም ማለት ይቻላል ታዲያ በልማት ወደኋላ በቀሩ ወይም ታዳጊ ናቸው በሚባሉት ድሀ ሀገሮች ውስጥ ነው። ከግማሽ የሚበልጠው ጉዳት የሚደርሰው ደግሞ ከሳህራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ነው። ይህንን እጅግ የበዛ የሞትና ጉዳት መጠን እኮ መከላከል፣ መቆጣጠር በጣም መቀነስ ይቻል ነበር ይላሉ የዓለም የጤና ድርጅት የደም ልገሳና ማቀበል ደህንነት አስተባባሪ ኒላቲንግራ። በእርግዝና በወሊድ ጊዜና ከዚያም በኋላ ባሉ የአራስነት ቀናት የሚደርስ የበዛ የደም መፍሰስ ለእናቶች ሞት እጅግ ግዙፉ ምክንያት ሲሆን፣ አንዲት ደም የሚፈሳት እናት በቅርብ ድጋፍና እርዳታ ካላገኘች በስተቀር በሁለት ሰዓታት ውስጥ ህይወቷ ሊያልፍ ይችላል። የእነዚህን እናቶች ህይወት ለማትረፍ በቂና ፈጥኖ መቅረብ የሚችል ደም በቅርብ መገኘት አለበት። በብዙ ሀገሮች ውስጥ ታዲያ አንድም የሚሰጥ ደም በበቂ መጠን የለም አሊያም ቢገኝም በተፈለገ ጊዜ ብድግ አድርጎ ለመስጠት ደህንነቱ የተጠበቀ ስለመሆኑ አስተማማኝ ማረጋገጫ የለም። ብዙ ማህበረሰቦች የዚህን ደህንነቱ የተጠበቀ ደም አስፈላጊነት እምብዛም አይገነዘቡትም ብለዋል ጢንግራ። ለደም በቅርበትና በበቂ ሁኔታ ለመገኘት ሌላው ምክንያት በበጎ ፍቃድ ወይም ያለ ክፍያ ደም መስጠት የሚፈልጉ ሰዎች ቁጥር ቁጥር እጅግ ያነሰ መሆኑ ነው። ጠንካራና እያደገ የሚሄድ የደም ዝውውር ስርዓት መፍጠር የቻሉ ሀገሮች አሰራራቸውን ያቆሙት በበጎ ፈቃድ በሚከናወንና በነጻ በሚሰጥ የደም ልገሳ ባህል ላይ ነው። በሌላ በኩል ደግሞ በበጎ ፈቃድና በነጻ ከሚሰጡ ለጋሾች የሚገኘው ደም ለተለያዩ እክሎች የመጋለጡ መጠን በእጅጉ አነስተኛ ነው። ስለዚህም ጉዳዩ የአስተማማኝነትና የደህንነት ነው ነው። በዚያ ላይ ከስነ ምግባር ጋር የተያያዙ ስጋቶችም አሉ። በዚህም ምክንያት በበጎ ፈቃደኝነትና በነጻ የሚሰጥን ደም ደህንነቱና አስተማማኝነቱ በተጠበቀ ሁኔታ ለመያዝ የሚያስችሉ የደም ባንኮች በየሀገሩ መቋቋም እንዲችሉ የዓለም የጤና ጉባኤዎች በበርካታ ስብሰባዎቻቸው ላይ የድጋፍ ውሳኔዎችን አሳልፈዋል። በየአመቱ በዓለም ዙሪያ 108 ሚሊየን የደም ልገሳ ይከናወናል። ከዚህ ውስጥ ከግማሹ በላይ የሚሰበሰበው ታዲያ ከዓለም ህዝብ 18 ከመቶ ብቻ የሚኖርባቸው በበለጸጉት ሀገሮች ውስጥ ነው። ድሆቹ ሀገሮች አሁንም ብርቱ ጥረት አለባቸው። ይሁን እንጂ በእነዚያ ባለአነስተኛና ባለመካከለኛ ገቢ ሀገሮች ውስጥም ቢሆን የነፃና የበጎ ፈቃድ የደም ልገሳው በጉልህ እየጨመረ መምጣቱ በጣም አበረታች መሆኑን የጤና ድርጅቱ ይናገራል። ከ2004 እስከ 2012 ዓ ም ባለፉት 8 ዓመታት ውስጥ በ162 ሀገሮች ውስጥ የተከናወነ የነፃና የበጎ ፈቃድ ልገሳ በ8.6 ሚሊዮን ማደጉን ደብሊውኤችኦ አስታውቋል። ከፍተኛው መጨመር የታየው በደቡብ ምስራቅ የአስያ ሀገሮች ሲሆን እነርሱን የአፍሪካ ሀገሮች እየተከተሉ መሆኑ ታውቋል። ደህንነቱ የተጠበቀ የደም አቅርቦትን በማሻሻል የእናቶችን ሞት በከፍተኛ ሁኔታ ከቀነሱ ሀገሮች መካከል ካምቦዲያ፣ ኔፓል፣ ባንግላዴሽ፣ ዛምቢያና ኢትዮጵያ በዓለም የጤና ድርጅት ተጠቅሰዋል። ቱበርኪለሲስን በ33 ሀገሮች ውስጥ የማጥፋት ሰፊ ዕቅድ በዓለም የጤና ባለሥልጣናት ተይዟል። እነዛ ሀገሮች ታዲያ ዛሬም አነስተኛ የቲቪ መጠን አለባቸው ተብለው የሚቆጠሩ ናቸው። አዲሱ ግብ ሀገሮቹ የቲቢን ስርጭት መጠን ወደ ዜሮ ወደሚጠጋ ደረጃ እንዲያወርዱትና ለተያያዥ ሥራዎች ቅድሚያ እንዲሰጡ የሚጠይቅ ነው። በ33 ሀገሮች ውስጥ በየዓመቱ የሚመዘገበው የቲቢ መጠን ከአንድ 1 ሚሊዮን ሰው አንድ መቶ ብቻ ነው። እንዲህ ዝቅተኛ ነው የሚባል ስርጭት ያለባቸው ሀገሮች ዮርዳኖስን፣ የተባበሩት አረብ ኤሚሬቶችን፣ ማልታን፣ ዌስት ባንክንና ጋዛ ሰርጥን ያካትታል። እንዲያም ሆኖ በእነዚህ ሀገሮች ውስጥ መጠኑን በተጨባጭ ቁጥሮች ስንመነዝረው በየዓመቱ 155 ሺህ ሰው በቲቢ ይያዛል፣ 10 ሺህ ሰው ከቲቢ ጋር በተያያዙ ችግሮች ምክንያት ይሞታል። አዲሱ የተግባር ማዕቀፍ የያዘው ግብ በመጪዎቹ 20 ዓመታት ማብቂያ ላይ በቲቢ እንደ አዲስ የሚያዘውን ሰው ቁጥር ከ10 ሺህ በታችን እንዲሆን ለማድረግ መሆኑ ባለፈው ሳምንት አጋማሽ ሮማ ላይ የወጣውን መግለጫ የያዘው የጀሲካ በርማን ዘገባ ይናገራል። ተሰብሳቢዎቹ የዓለም ጤና ኃላፊዎች በተጨማሪም በአውሮፓውያኑ የዘመን አቆጣጠር በ205 ዓ ምት የዛሬ 35 ዓመት ማለት ነው፣ በ33ቱ ሀገሮች ውስጥ ቲቢን ጨርሶኑ ለማጥፋት አስበዋል፣ መክረዋል። በዓለም የጤና ድርጅት ደብሊው ኤች ኦ መስፈሪያ መሠረት ቲቢ ጠፍቷል የሚባለው በአንድ አካባቢ አብሮ ከሚኖር ከአንድ ሚሊዮን ሰው በዓመት የሚያዘው ሰው ቁጥር ከአንድ በታች ሲሆን ነው። ይህ ማለት በአንዱ ዓመት ማንም ላይ ይያዝ ይችላል፣ በመጪው ዓመት ወይም ብዙ ዓመታት ውስጥ አንድ አጋጣሚ ሊገኝ ይችላል ማለት ነው። ሁሉንም አካባቢዎች ሁሉንም የቲቪ ማጥፊያ መርሃ ግብሮች በተጠናከረ ሁኔታ ማስተባበር እንፈልጋለን። እነዚህም ስምንት ዋና ዋና የሚባሉ አካባቢዎች ናቸው። ጆቫኒ ባቲስታ የአውሮፓ የመተንፈሻ አካላት ኅብረት ዋና ጸሐፊ እና የደብሊውኤችኦ የቲቢና የሳምባ በሽታዎች መከላከያ ማስተባበሪያ ማዕከል ዋና ዳይሬክተር ናቸው። ከስምንቱ ዋና ዋና አካባቢዎች ለቲቢ ተጋላጭ ናቸው የሚባሉ የህብረተሰቡን ክፍሎች በህመም ላይ ያሉና በውስጣቸው የቲቢ ባክቴሪያ እንዳለ የሚታወቅ ሰዎች፣ ኤችአይቪ በደማቸው የሚገኝ ሰዎች፣ አነስተኛ ገቢ ያላቸው ሰዎችና የሚፈልሱ ሰዎች ናቸው። ብዙ መድኃኒቶችን መቋቋም የሚችለውን ቲቢን ጨምሮ ሌሎችም የቲቢ ችግሮችን ፈጥኖ ማግኘት የሚያስችል ዘዴ ለመፈለግ ለሚደረገው ምርምር መንግስታት ሁለገብ ድጋፍና መዋለ ነዋይ መስጠት እንዳለባቸውም ደብሊው ኤች ኦ አሳስቧል። በጤና ክረሙ ጤና ይስጥልኝ አድማጮች፣ የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆየ ነው።

ናፈቀኝ፣ ወገን ያሳደገኝ፣ ያስተማረኝ፣ ያረገኝ ያልከፈልኩት እች ለውለታው ባለዳለኝ i'm not my baby.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 Washington.